Ich konn በዚህ ወር ኢትዮጵያ አዲስ የሲሚንቶ ፋብሪካ አስመርቃለች። በ16500 ኢትዮጵያውያን ባላክሲዮኖች እና አክሲዮኖች እና በሁለት የደቡብ አፍሪካ ኩባንያዎች የተገነባው ሀበሻ ሲሚንቶ ፋብሪካ በቀን 4500 ቶን በአመት 1.4 ሚሊዮን ቶን ሲሚንቶ ያመርታል ተብሏል። ከአዲስ አበባ 35 ኪሎ ሜትር ርቀት ላይ በምትገኘው ሆለታ ከተማ የተገነባው ፋብሪካ ሁለት ዓመትና 155.3 ሚሊዮን ዶላር ፈጅቷል። ኢትዮጵያ በጎርጎሮሳዊው 2020 ዓ ም ዓመታዊ የሲሚንቶ ምርቷን ወደ 27 ሚሊዮን ቶን የማሳደግ እቅድ አላት። ለዚህም ግዙፎቹን የሚድሮክ ደርባ እና የአሊኮ ዳንጎቴ ሲሚንቶ ፋብሪካዎችን ጨምሮ የአገሪቱ ማምረቻዎች ቁጥር 16 ሆኗል። የሀበሻ ሲሚንቶ ፋብሪካ ሲመረቅ በሆለታ የተገኙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአገሪቱን ፍላጎት አሟልተን ወደ ጎረቤት ሀገራት መላክ ጀምረናል ሲሉ ተደምጠዋል። እያደገ የመጣውን የኮንስትራክሽን ኢንዱስትሪ ተከትሎ የሀገር ውስጥ የስሚንቶ ፍላጎት በከፍተኛ ደረጃ በማደጉ የሀገራችን የስሚንቶ ምርትን ከውጭ ለማስገባት ተገዳ እንደነበር የቅርብ ጊዜ ዓመታት ትዝታችን ነው። በዚህም በአሁኑ ወቅት የሀገራችን የስሚንቶ ምርት ፍላጎት ሙሉ ለሙሉ አሟልተን ለጎረቤት ሀገራት ጭምር ኤክስፖርት ወደ ማድረግ ደረጃ ተሸጋግረናል። መንግስት የስሚንቶ ኢንዱስትሪ ዘርፍ ጥራቱን ጠብቆ ከሀገር ውስጥ አልፎ በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ለማድረግ ጥረቱን አጠናክሮ የሚቀጥል መሆኑን በዚህ አጋጣሚ ላረጋግጥላችሁ ወጣለሁ። የሀበሻ ሲሚንቶ ፋብሪካ በማምረት አቅሙ ከሚድሮክ፣ ደርባ፣ ሙገር፣ መሰቦ፣ ናሽናል እና ዳንጎቴ ጎራ ተሰልፏል። አምስቱ ግዙፍ ፋብሪካዎች በሀገሪቱ በአጠቃላይ ከሚመረተው ወደ 70 በመቶ የሚጠጋውን ሲሚንቶ ያመርታሉ። መካከለኛ የማምረት አቅም ያላቸው አራት ፋብሪካዎች ደግሞ ከአጠቃላዩ ምርት ከ12 እስከ 13 በመቶ ድርሻ አላቸው። የኢትዮጵያ ዓመታዊ የሲሚንቶ ምርት ባለፉት አስር ዓመታት ከ1.6 ሚሊዮን ቶን ወደ 15 ሚሊዮን ቶን አድጓል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና የአይ ካፒታል አፍሪቃ ተቋም ኃላፊው ዶክተር ገመቹ ዋቅቶላ ግን ከአፍሪቃ አገራት የነፍስ ወከፍ የሲሚንቶ ፍጆታ አኳያ ሲመዘን እጅጉን አነስተኛ ነው ባይ ናቸው። አሁን ኤፌክቲቭሊ በማምረት ደረጃ ወደ 16 አካባቢ የሚሆኑ ናቸው አክቲቭሊ ኢንዱስትሪ ውስጥ የምናገኛቸው ሁለት አዲስ የገቡ አሉ። የኢትዮጵያ የሲሚንቶ ፍላጎት አሁን ያለውን ሳይሆን ወደፊት ያለውን ስንመለከት በጣም ገና ያልተሰራበት ኢንዱስትሪ ነው። በጣም ሰፊ እድል ያለውም ኢንዱስትሪ ነው። ምክንያቱም ለምሳሌ የአፍሪካን የፐርካፒታ የነፍሶ ከፍ የሲሚንቶ አጠቃቀም ካየን ወደ አምስት መቶ አካባቢ ኪሎግራም አካባቢ ነው እነ ግብጽ ያሉበት ሰፈር ማለት ነው። ኢትዮጵያ ላይ ካየን በነፍሶ ከፍ በአመት ከሰባ በታችን ያለ ነው ገና ስለዚህ የፐርካፒታ ኮንሰምፕሽናችን ገና ወደ ሁለት መቶ ሶስት መቶ አራት መቶ ማደግ አለበት ከሰባ ዊች ሚንስ ገና አገሪቱ አልተገነባችም ማለት ነው። ኬንያ ዩጋንዳና ታንዛኒያን በመሳሰሉ አገራት እንደሆነው ሁሉ በኢትዮጵያ የተስፋፋው ግንባታ ለሲሚንቶ ፍላጎት ማሻቀብ ዋነኛው ገፊ ምክንያት ነው። በጎርጎሮሳዊያኑ አቆጣጠር ከ2008 እስከ 2011 ባሉት ዓመታት የተከሰተው የሲሚንቶ እጥረት የተጋነነ የዋጋ ጭማሪ ፈጥሮ ኢትዮጵያ ከውጭ በምታስገባው ምርት ላይ ጥገኛ እንድትሆን አስገድዷት ነበር። የኢንዱስትሪ ሚኒስቴር የሲሚንቶ ኢንዱስትሪ እቅድ እንደሚጠቁመው በጎርጎሮሳዊው 2728 ዓ ም ኢትዮጵያ 12 ሚሊዮን ቶን ሲሚንቶ ከውጭ ሀገር ሸምታለች። ከጎርጎሮሳዊው 2015 እስከ 2025 ያሉትን ዓመታት የኢትዮጵያን የሲሚንቶ ኢንዱስትሪ ልማት እድሎችና ፈተናዎች የሚፈ የፈተሻውን ሰነድ ካጠናቀሩት ባለሙያዎች መካከል ዶክተር ገመቹ አንዱ ናቸው። በአንድ ወቅት ከፍተኛ የሆነ የሲሚንቶ ፍላጎት ነበረ። የኮንስትራክሽን ቡም የሪል ስቴቱም የመንግስት ትላልቅ ፕሮጀክቶችን በአንድ ወቅት በተወሰኑ በጥቂት ዓመታት ውስጥ ነው የመጣው እና በወቅቱ የነበሩን ጥቂት የማምረት አቅም ያለው መሶቦ የቀደመው ላይን እና የሙገር እንዲሁም የተወሰነ ካፓሲቲ የናሽናል ነው የነበረው የድሬዳዋ። እነዚህ በነበሩበት ጊዜ ኮንስትራክሽን ቡሞ ኢሚዲየትሊ ሲመጣ አኮሞዴት ማድረግ ስላልቻለ የፍላጎቱ ኢምፖርት ይደረግ ነበረ ሲሚንቶ። በተመሳሳይ ጊዜ ደግሞ በጣም በከፍተኛ ካፓሲቲ ኦልሞስት ወደ መቶ ፐርሰንት በሚጠጋ ካፓሲቲያቸውን ተጠቅመው ያመርቱ ነበር እነ ሙገር። ይሄ ምን ያሳያል? ከፍተኛ የሆነ ሲሚንቶ ኢንቨስትመንት እድል እንዳለ ነበር ያሳየ ነበረው እና ትናንሽ የሚባሉ ፋብሪካዎች ከውጭ በቻይና ሳይቀር ነቅለው ወደዚህ የመጡበት ሎካል ኢንቨስትመንት አዲስ የገባበት እነ ደርባ እነ መሶቦ ሰከንድ ላይ ሌሎች ሌሎችም ዳንጎቴም አዳዲስ ኢንቨስትመንት ያደረጉበት ሰሞን ነው የነበረው እና ልክ በዛን ወቅት በርከት ያለ የማምረት አቅም ገባ ገበያ ውስጥ ያኔ ትንሽ መታየት የነበረበት ነገር ምንድን ነው? የዲማንዱ ግሮዝ እና የካፓሲቲ ግሮዝ መጣጣም ይገባው በነበርበት ጊዜ ላይ ሳይጣጣም ቀረ። ስለዚህ ብዙ ካፓሲቲ ገባ ማለት ነው ወደ ኢንዱስትሪ ውስጥ። ልክ እነ ደርባብ ገብተው ሲጨርሱ ገበያ ውስጥ በሚገቡበት ጊዜ ተረጋጋ ፍላጎቱ። ስለዚህ ሚዲትሊ መንግስት ያደረገው ምንድን ነው? ኢምፖርትን ባን ያደረገው ሰው በሎካል ካፓሲቲ ከቨር ማድረግ ተቻለ። የኢትዮጵያ የሲሚንቶ ምርትና ፍጆታ እድገት ቢያሳይም ፋብሪካዎቹ ካላቸው የማምረት አቅም ሀምሳ በመቶውን ብቻ ይጠቀማሉ። እነ ዶክተር ገመቹ ያዘጋጁ ሰነድ የኢትዮጵያ መንግስት አገራዊውን ፍጆታ በማነቃቃት ከስሚንቶ የምርት መጠን ጋር የተፈጠረውን ክፍተት ሊያጣጥም ይገባዋል የሚል ጥቆም አቅርቧል። አምራቾች እየገቡ በሄዱ ቁጥር አንድን ተመሳሳይ ብዙ በጣም እያደገ ያልሆነን ማርኬት ነው የሚጋሩትና ና አሁን የካፓሲቲው ዩቲላይዜሽኑ ሬት ወይ ደግሞ የሰፕላዩ ፔስ ከፍላጎቱ ፔስ ጋር እኩል ላይሄድ ይችላል ለተወሰኑ አመታት። ግን ኢን ዘ ሎንግ ራን ሰርቫይቭ ማድረግ ከቻሉ ና ኮምፒቲሽኑን ስቴን ማድረግ የሚችሉ ካምፓኒዎች ከሆኑ አቅሙ ካላቸው ዘን ኢን ዘ ሎንግ ራን ግን ከሰፊ የሆነ ፍላጎት ይኖራል። ቀደም እንዳልኩ ዲማንድ ድራይቨሮቹ በሙሉ የሚያሳዩት ወደፊት ከሰፊ የሆነ ማርኬት ኢትዮጵያ ውስጥ እንዳለ ነው የሚያሳየው። የሲሚንቶ ሀገራዊ ምርትና ፍላጎት ባልተጣጣመባት ኢትዮጵያ መጪው ጊዜ ለአምራቾች ጥሩ አይመስልም። ግዙፎቹ ፋብሪካዎች ላለው ውስን የገበያ ፍላጎት እርስ በርስ መወዳደር እስኪጀምሩ ድረስ በትናንሾቹ ላይ ይበረታሉ። ውስን የማምረት አቅም ገንዘብና የሰው ኃይል ያላቸው አነስተኛ ኩባንያዎች ሁለት አማራጮች አሏቸው። አንደኛው ውድድሩን ለግዙፎቹ አምራቾች በመተው ወደ አማራጭ ምርቶች መሸጋገር፣ አሊያም ትልልቆቹ የማይደርሱባቸውን ገበያዎች መቃኘት። ዋጋም ለመቀነስ ኳሊቲም በተሻለ ሌቭል ያላቸው ሊኖራቸው የሚችሉት ትላልቆቹ ናቸው እና ከኮምፒቲሽንም አንጻር ውድድሩን መቋቋም የሚችሉት ትላልቆቹ ናቸው። ከፋይናንስም ፐርስፔክቲቭ፣ ከቴክኖሎጂም፣ ከሰው ኃይልም ከተለያየው። ስለዚህ እነዚህ ትናንሾቹ ስትራቴጂካሊ ማሰብ ያለባቸው ጊዜ ነው የሚሆነው። ምክንያቱም ኮምፒቲሽኑ መጀመሪያ የሚጥለው ትናንሾቹ ነው። ትናንሾቹን ምንድን ነው ተስፋቸው የሚለውን በሁለት አንግል ነው ማየት የምንችለው። አንደኛው ልክ የቻይና መንግስት የተጠቀመበት አለ ፌዝ አውት ስትራቴጂ ብለው ያስቀመጡት አላቸው እነዚህ ስሞል ኢንቨርተርን ኢምንት በተለይ እነዚህ ቨርቲካል ሻፍኪል የሚባለውን ቴክኖሎጂ ከሆነ የሚጠቀሙት ኤነርጂ ኢንፊሽንት ናቸው። በጣም ሲግኒፊካንት የኤነርጂ ኮንሱም ያደርጋሉ፣ ትላልቆቹ ከሚያደርጉት በላይ ማለት ነው። ፐርቶን ኦፍ ክሊንከር ከፍተኛ ነው የሚጠቀሙት። ሁለተኛ ዋጋ ለመቀነስ እንኳ የሚያስችል ቮሊም አድቫንቴጅ የላቸውም እና ኢኮኖሚ ፍ ዝቅተኛ ነው። እነዚህ ሰርቫይቭ ያደርጋሉ ወይ የሚለውን እኔ ዳውት አደርጋለሁ። ስለዚህ አንደኛው ከመንግስት ፐርስፔክቲቭ ወይ ከሱፐርቫይዚንግ ኤጀንሲ ፐርስፔክቲቭ ከሲሚንቶ ፕሮዳክሽኑ ወደ አማራጭ ፕሮዳክሽን ቴክኖሎጂው ለሌላ አማራጭ ምርቶች ሊውል ስለሚችል ስትራቴጂካሊ ሙቭ የሚያደርጉበትን ነገር ማሰብ ያለባቸው ይመስለኛል እንጂ ዘ ሎንግ ራን በሴሜንት ፕሮዳክሽን ውስጥ ስስቴን ያደርጋሉ የሚል እምነት የለኝም። ሁለተኛው አማራጫቸው አይ ሙቭ አናደርግም ሴሜንት ላይ ነው ምንቆየው የሚሉ ከሆነ ያልተዳረሱ ኤሪያዎች አሉ። እነዚህ ኒች የሚባሉ ማርኬቶች እና እነዚህ ፕሮዳክቶች የተለያዩ የሲሚንቶ ፕሮዳክቶች አሉ። ትልልቆቹ እንደ ትልቅ ማርኬት አይተው የማያመርቷቸው፣ ለትንንሾቹ እንደ አማራጭ የገበያ ፎከስ ሊሆኑ የሚችሉ አሉ እና ቀጥታ ከትልልቆቹ ጋር የሚያታግለው ገበያ ላይ አይ ቲንክ ሰክሰስፉል ይሆናሉ ብዬ ስለማላምን ስትራቴጂካሊ አሁኑኑ ማሰብ ያለባቸው ይመስለኛል ትናንሾቹ። ዶክተር ገመቹ የኢትዮጵያ የሲሚንቶ ፋብሪካዎች ጥገኝነት ጠንቶባቸዋል ሲሉ ይተቻሉ። በኢትዮጵያ መንግስት ዘንድ የስራ እድል ይፈጥራሉ፣ የውጭ ምንዛሪ የሚያስገኛሉ የሚል ተስፋ የተጣለባቸው ፋብሪካዎች ሲያካሄድ በውጭዎቹ ባለሙያዎች እጅ ላይ ጥሏቸዋል። ሲሚንቶ ኢንዱስትሪ ውስጥ ተከላ ማሽነሪ ተከላን ወይ የፋብሪካ ተከላን አያካትትም። ያ ካፓሲቲም ስለሌለን እሱን ግምት ውስጥ ማስገባት አስቸጋሪ ነው። ግን ፋብሪካዎቹ ተተክለው ካለቁ በኋላ ኦፕሬሽን ውስጥ ሲገቡ በሎካል ኤክስፐርቲዝ መሰራት የሚችሉ ስራዎች በፎሬን ኤክስፐርቲዝ እየተሰሩ ነው። ስለዚህ ይሄ ደግሞ ለእያንዳንዱ ካምፓኒም ከናሽናል ፐርስፔክቲቭም ኢንትረስት ፐርስፔክቲቭም ስናየው ትክክለኛ ሰስቴነብል የሆነ አፕሮች አይደለም ነው። ይሄኛው እንዴት ነው የምናየው? ወደ አንድ ሺህ አካባቢ የሚጠጋ የፎሬን ኤክስፐርቲዝ በኦፕሬሽን ወይ ደግሞ በፕሮሰስ በኳሊቲ እና በሜንተናንስ ላይ እንዲሁም በማኔጅመንት ጨምሮ አሉ እዚህ ሀገር ውስጥ እና እያንዳንዳቸው ወደ አራት ሺ አምስት መቶ ዶላር በወር ይከፈላቸዋል በአማካይ። ይህንን በዓመት ስንመታው ወደ ስልሳ ሚሊዮን ዶላር አካባቢ ይመጣል። ውጭ በጣም ሲግኒፊካንት የሆነ አማውንት ኦፍ ማኒ ማለት ነው። ከጥቂት ሳምንታት በፊት አዲስ አበባ ላይ የተካሄደው የምስራቅ አፍሪካ የሲሚንቶ ኮንክሪት እና ኃይል ሁለተኛ ጉባኤ የኢትዮጵያ የሲሚንቶ ኢንዱስትሪ በገጠመው የሰለጠነ የሰው ኃይል እጥረት ላይ መክሯል። በጉባኤው የአይ ካፒታል የአፍሪካ ማዕከል ኃላፊው የኢትዮጵያ የሲሚንቶ ፋብሪካዎች የሚጠገኑት የሚተዳደሩትና የምርታቸውን ጥራት የሚቆጣጠሩት በውጭ ባለሙያዎች ነው ሲሉ ተናግረዋል። በቁጥር ወደ 1 ሺህ የሚጠጉት የውጭ ባለሙያዎች በወር በነፍስ ወከፍ በአማካኝ 4500 ዶላር ይከፍላቸዋል። አንደኛው ካምፓኒዎች ፕሮጀክት ፌዝ ላይ እያሉ ለኦፕሬሽን እና ለሜንተናንሱ ሳይዘጋጁ ይቀሩና ፕሮጀክቱን ብቻ ፌዝ ያደርጉና ልክ ፕሮጀክቱ በሚያልቅበት ጊዜ ወደ ኦፕሬሽን ሲገቡ ለካ ራን የሚያደርጉበት የሰው ኃይል እንደሚያስፈልጋቸው ለኦፕሬሽን፣ ለሜንተረንስ ለኳሊቲ እንደሚያስፈልጋቸው ሲያስቡ ቀጥታ አምሯቸው ውስጥ የሚመጣው ሎካል ማርኬት ላይ ተዘጋጅቶ ስላላገኙት የውጭ ኮንትራክተሮች ላይ ነው ለነዛ ኦፕሬሽን ኦኤንዴም ኮንትራክት መስጠት ነው የሚገቡት። ሁለተኛው አማራጭ ደግሞ የራሳቸውን በፕሮጀክት ፌዝ ስላላዘጋጁ ከሌላ ሲሚንቶ ፋብሪካ መቀማት ነው፣ ኤምፕሎይ ፖቺንግ የምንለው ከምንከፍለው አንጻር እንኳን ብናይ በሀያ አስራ ስድስት ብቻ ኢትዮጵያ ሲሚንቶ ፋብሪካ ወይ ደግሞ የሲሚንቶ ኢንዱስትሪው ወደ ውጭ ሲሚንቶ ልኮ ካገኘው ፎሬን ከረንሲ አስር እጥፍ ለፎሬን ኤክስፐርቶች ከፍሏል። ይሄ ሄልዚ የሆነ ዴቨሎፕመንት አይደለም። ቢካዝ የሲሚንቶ ኢንዱስትሪ እንደዚህ አይነት ፋብሪካዎችን ሀገር ውስጥ በሚሰፉበት ጊዜ የሚታሰበው ለሎካሎች የስራ እድል ይፈጥራል፣ ፎሬን ከረንሲ በተቻለ መጠን ጀነሬት ያደርጋል ወይ ደግሞ ሴቪ ያደርጋል ተብሎ ነው። ሌላው የሚያሳስበው ነገር አሁንስ ምን እየተደረገ ነው? ወይስ የነፍስ ወከፍ የስምንት ፍጆታችን ዝቅተኛ ሆኖ እያለ ማርኬቱ ሞር እያደገ ሄዶ ብንጨምር ላይ መቶ ቢደርስ ሁለት መቶ ቢደርስ ሶስት መቶ ቢደርስ አሁንስ የተዘጋጀ የሰው ኃይል አለ ወይ? ሲስተም ውስጥ ኢን ፕሌስ ነው ወይ? ዩኒቨርሲቲዎች እየሰሩ ነው ወይ? ይህን ለማድረግ ካምፓኒዎች እየሰሩ ነው ወይ? የሰው ኃይል ዴቨሎፕመንት ላይ ሌበር ማርኬት ውስጥ አለ ወይ? ሴምንት ስፔሻላይዝድ የሆነ ኤክስፐርቲዝ። ስለዚህ ዘ ሎንግ ራን የተወሰኑ ፋብሪካዎች ኤክስፓንሽን ውስጥ ቢገቡ ሰው ኬት ነው የሚያመጡት? አዳዲስ ፋብሪካዎች ቢገቡ ለመግባትም እየተዘጋጁ አሉ። ስለዚህ እነሱ ሲገቡት ገበያ ውስጥ ኬት ነው የመጣው የሰው ኃይል ስለዚህ ስቲል ተመልሰን መቀማማቱ ላይ እና ከውጭ የምናገኛቸው ኤክስፐርቶች ላይ ነው ዲፔንድ የምናደርገው። ጠቅላይ ሚኒስትር ሀይለማ ማርያም ደሳለኝ ሀበሻ ሲሚንቶ ፋብሪካ መርቀው ሲከፍቱ አገራቸው ፍላጎቷን አሟልታ ለጎረቤት ሀገራት መላክ መጀመሯን እንደ በጎ ዜና ተናግረዋል። ጅቡቲ፣ ኬንያና ደቡብ ሱዳን የመጀመሪያዎቹ ገበያዎች ናቸው። ይሁንና በኢትዮጵያና በአገራቱ መካከል ያለው ደካማ የመሠረተ ልማትና ውድ የማጓጓዣ ዋጋ ግብይቱ አዋጭ እንዳይሆን አድርጎታል። አገራቱ የየራሳቸውን የሲሚንቶ ማምረቻዎች ለማበረታታት መወሰናቸውና ግብይቱ የሚገዛባቸው ህግጋት ሌሎች ፈተናዎች ናቸው። በተቃውሞ ሲናጡ የከረሙት የኦሮሚያ እና የአማራ ብሔራዊ ክልላዊ መንግስታት የስሚንቶ ፋብሪካዎች ለመገንባት አቅደዋል። የመሰረት ድንጋይም ጥለዋል። አዋጭነቱን በአግባቡ ስለመፈተሻቸው ግን የሚታወቅ ነገር የለም። አድማጮች፣ የዛሬው መሰናዶ ተጠናቋል። እሸት የበቀለነኝ ጥና